በዚህም ወቅት አምባሳደሩ ዮሐሽም ሽሚድ ከሰሞኑ በደብረ ዘይት የደረሰውን በማውሳት የአንድ ደቂቃ የሕሊና ጸሎት እንዲደረግ ጠይቀዋል። በቢሾፍቱ በተፈጠረውና በቅርቡም በደረሰው የከፋ ነውጥ ሳቢያ በአገሪቱ ሕይወታቸውን ላጡ ሁሉ እዚህ ለተሰበሰባችሁ የአንድ ደቂቃ የሕሊና ጸሎት እንድናደርግ በአክብሮት እጠይቃለሁ። for those who have lost their lives tragic incidents in Bishoftu, as well as for all those who lately died in other violent incidents in this country. Ambassador Hashim Schmid, you have said that you are ready to do anything you can, and to إنجدش حولت عمد مولو أديس أبيبا هي هي هي بي أمارينيا مَدْرِكَ هي هي بين هي جين بي هي إني إنا የጀርመን ውህደት ሃያ ስድስተኛ ዓመት ልዩ ክብረ በዓል ከናንተ ጋር በማክበራችን ደስተኞች ነን። በአፍሪካ ኅብረት ዋና ጽህፈት ቤት ቅጥር ግቢው ውስጥ በጀርመን መንግሥትና መሐንዲሶች የሰላምና ጸጥታውን ተቋም የመሥሪያ ቤት ሕንፃ የሚመረቅ መሆኑን አብስረዋል። የአፍሪካ ኅብረት የሰላምና የጸጥታውን ኮሚስዮን በጁሊስ ነሬሬ ስም የተገነባውን አዲስ ጽሕፈት ቤት የምናስመርቅበት ወቅት ላይ ነን። ይህ ሕንፃ የተገነባው በጀርመን የውጭ ጉዳይ ቢሮ እና አጋራችን በሆነው በጀርመን የቴክኒክ ትርዓዱ ድርጅት በጂአይዜድ ባለሙያዎች ነው። ሁላችሁም እንድትረዳችሁት የጀርመኗ ቻንስለር አንጌላ ሜርክል ለዚሁ የምረቃ ሥርዓት ላይ እንደሚገኙ ነው። ይህም አፍሪካ በተለይ የአፍሪካ ህብረት ለጀርመን ያላቸው ሚና ከፍተኛ በመሆኑ ነው። በመሆኑም የአፍሪካ ህብረትን የተለያዩ ተቋማትን በማጠናከሩ እና በስልጠናው ዘርፍ ባደረግነው አስተዋጽኦ በመጨረሻዎቹ የ14 ዓመታት ጊዜ ውስጥ ብቻ ከ500 ሚሊዮን ዩሮ በላይ እርዳታ አድርገናል። ዕለቱን መነሻ በማድረግ በኢትዮጵያ ስላለው ወቅታዊ ጉዳይ በንግግራቸው ሳይጠቅሱት አላለፉም። በኢትዮጵያ የተለያዩ ስፍራዎች እየተከሰቱ የሚገኙት ነውጦች ለእኛ በጣሙን እያሳሰበን ያለ ጉዳይ ነው። ይህ መጠነ ሰፊ የሆነ የአዙሪት ነውጥ ከግልጽነት እና ከተጠያቂነት ችግሮች የመነጩ በመሆኑ ለህብረተሰቡ የጭንቀት ጋሬጣ ከመሆናቸው እየተከሰተ ነው። ይህ ደግሞ በዚች ውብ በሆነች ሀገር በመቅደምነት ላከናወነቻቸው ትልቅ ስራዎች የጭንቀት አቅጣጫዎች ሊያመላክቱ ባልተገባም ነበር። የጀርመንን በአንድ መዋሃድን እንደ ምሳሌ በመጥቀስ ከኢትዮጵያ ጋር በንጽጽር የግል አስተያየቴ ነው በማለት አያይዘው ያሰሙት በኢትዮጵያ በዚህ በአሁኑ ትርጉም ባለው ሂደት ውስጥ የጀርመን ፍላጎት በፖለቲካው አኳያ ባለው የእንቅስቃሴ ዕቅድና ከአፍሪካ ኅብረትና ከኢትዮጵያ መንግሥት ጋር በሚደረጉ ውይይቶች ላይ ብቻ አይደለም። እዚህ ለምትገኙ ታዳሚ አጋሮቻችን ሁሉ ትኩረት እንድትሰጡት የምጠይቃችሁ በጀርመን ያለውን ብዙኃ ኅብረተሰብ አካላት ሀገሬው እንዴት እየሰራ ባለው ላይ ነው። ጌታቸው ተድላይለ ጊዮርጊስ ለዶቼ ቬሌ ራዲዮ፣ ከአዲስ አበባ።